ሰላም ጠና ስትልን፣ የተከበራችሁ አድማጮቻችንና በተለያየ ስፍራ ሆናችሁ ፕሮግራማችን የምትከታተሉ ወዳጆቻችን፣ በዚህ ሰዓት ደግሞ ለእናንተ ግሩም ድንቅ የሆኑትን መዝሙሮች መራርጠን ይዘንላችሁ ቀርበናል። ባቀረብንላችሁ መዝሙሮች ትልቅ ደግሞ በረከት እንደምታገኙ ተስፋ እናደርጋለን። ለዛሬ ይዘንላችሁ የቀረብናቸው መዝሙሮች ከሁለት ዘማሪያን ያገኘናቸውን መዝሙሮች ነው። ከእህታችን ጁልያት አሸበሩና ከወንድማችን ደረጄ ኩራባቸው ያገኘናቸውን ምርጥ ምርጥ መዝሙሮች ይዘንላችሁ ቀርበናል። ፕሮግራማችንን ስንጀምር በመጀመሪያ ከወንድም ደረጄ ኩራባቸው የሚዘምረውን አስቀድሞ የወደደን ከኃጢአታችንም ላጠበን ክብር ክብር ይሁንልን እያለ እግዚአብሔር በክርስቶስ ኢየሱስ ስለ ሰጠን ደግሞ ምሕረትና ፍቅር የሚያወሳውን መዝሙር ይዘምርልናል። ይህ መዝሙር ስንሰሙ ትልቅ ደግሞ ደስታና በረከትን ብታገኙበት ተስፋ እናደርጋለን። መዝሙሩን እንጋብዛቸዋለን። ታችንም ለተበን ክብር ክብር ክብር ለሱ ይሆን I'm going the Bene. Que ber, que ber, que ber, ኃጢአታችንም ላጠበን ክብር ክብር ክብር ለሱ የሆነ አዎ፣ አስቀድሞ የወደደን ከኃጢአታችንም ያጠበን እያለ ወንድማችን ደረጄ የዘመረውን መዝሙር ሰምተን ተመልሰናል። አሁን ደግሞ እህታችን ጁላያታ አንተ ለእኔ ልዩ ነህ ትላለች ደግሞ በእውነት ለተሰጠን ትልቅ በረከትና ፈውስ ጌታችን ለእኛ ልዩ ነው፣ በእውነት ልዩ ነው። ስለዚህ ለዚህ ክብር ያበቃን አምላክ ለዘላለም መንግሥት ያጨን ጌታ ለእያንዳንዳችን ልዩ ነውና ይህንን አምላክ ማመስገንና ማወደስ እንድንችል እግዚአብሔር ይርዳን። መዝሙሩን ደግሞ ሰምተን እንመለሳለን። and to chain Thank you. ሰማዕት ለእኔ ልዩ ነህ በማለት ደግሞ ስትዘምር የነበረችው እህታችን ጁላይ አታናት፣ አሁን ደግሞ ወደ ደረጄ ኩራባቸው ይዞልን ወደሚመጣው መዝሙር እንሄዳለን። የዚህ መዝሙር መጠሪያ ብሩህ ተስፋ። ብሩህ ተስፋ ላዘኑ፣ ለደከሙ ብሩህ ተስፋ ለተከዙ፣ በዚህ ዓለም ላይ ተስፋ ለቆረጡ ሁሉ ብሩህ ተስፋ አለ እያለ ደረቼ ያዘለልናል እንደማለ The heart Tesformelukaçın ne bursun ya በመቀጠል የምንሰማው መዝሙር ከእህታችን ጁልያ ታይዛልን የምትቀርበው መዝሙር አንተው ነህ ኢየሱስ የማትለወጥ ጊዜና ሰዓት አይለውጥህም፣ ሁል ጊዜ ደግሞ የማትለዋወጥ አምላክ ነህ እያለች ቃል ኪዳኑን የማይሽረውንና የማይለወጠውን አምላክ ታመሰግናለች። እኛም ከእሷ ጋር አብረን እናመስግን። your mother I will you እንስገድ ኑ፣ እንስገድ ለንጉሡ፣ ለንጉሡ ፍጥረቱን ዋጅቶአል በደሙ እያለ ደግሞ ቀጥሎ የሚያዘማ የሚያዘሚልን ወንድማችን ደረጄ ነው። በእውነት በእውነተኛ ስግደት ይህንን የዋጀንንና ያዳነንን አምላካችንን ማመስገን እንድንችል እግዚአብሔር እርዳን። ይህንን ግሩም ድንቅ መዝሙር እንጋብዛችኋለን። To watch the የተወደዳችሁ አድማጮቻችን ዛሬ ባቀረብንላችሁ ልዩ ልዩ መዝሙሮች እጅግ በጣም እንደተባረካችሁ እናምናለን። የመዝሙር ምርጫ ደግሞ ካላችሁ በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ ቴክስት ብትጽፉልን ልናስተናግዳችሁ ደግሞ ዝግጁ መሆናችንን እንገልጻለን በሚቀጥለው ሳምንት በተከታይ ሌሎች መዝሙሮችን ይዘን እስከምንቀርብ ድረስ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። ደና ሆኖ